የኢትዮጵያ ሲቪል አቪዬሽን ባለስልጣን ዛሬ በወጣው መግለጫው በመገናኛ ብዙሃን እየተዘገበና እየወጣ ያለው ማስጠንቀቂያ መሰረተ ቢስና በውኑ ካለው እውነታ ጋር ፍጹም ተጻራሪ ነው ብሏል። የዩናይትድ ስቴትስን ፌዴራል አቪዬሽን አስተዳደር ከትናንት በስቲያ ለአብራሪዎች ያወጣ ያለውን ማሳሰቢያ ጠቅሰው አሶሼትድ ፕሬስ ትናንት በወጣው ዘገባ በአፍሪካ እጅግ የበዛ ትራፊክ ካላቸው አይሮፕላን ጣቢያዎች አንድ የሆነው አይሮፕላን ጣቢያ በቀጥታ የሚሁን ቀጥተኛ ባልሆነ ሁኔታ ለምድር ላይ ተኩስ ወይንም ከምድር ወደ አየር ለሚተኮዙ መሳሪያዎች ሊጋለጥ እንደሚችል ተናግረው ነበረ። ይሁን እንጂ የአዲስ አበባ ዓለም አቀፍ አውሮፕላን ጣቢያን ጨምሮ የኢትዮጵያ አየር ክልል ለበረራ ደህንነቱ የተጠበቀ ነው ያለው የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልላችንም ሆነ አውሮፕላን ጣቢያዎቻችንን ደህንነትና ጸጥታ ለአደጋ እንደማናጋልጥ ለተገልጋዮች ሁሉ አጥብቀን እናረጋግጣለን ብሏል። ባለስልጣኑ በዚሁ መግለጫው አክሎም የበረራ እንቅስቃሴዎች ደህንነት የተጠበቀ መሆኑን ለማረጋገጥ እንደ በፊቱ ሁሉ ማንኛውንም እርምጃዎች እንወስዳለን ብለዋል። የደህንነትና ጸጥታ ጥበቃ ዓለም አቀፍ ደረጃዎችን እንደሚከተልም ባለስልጣኑ በዚሁ አጭር መግለጫው አስታውቀዋል።